Yut Atuç Alım የጾታን እኩልነት ከሚያስከብሩ የዓለማችን አምስት ቀደምት ሀገራት ተርታ አፍሪቃዊቷ ሀገር ሩዋንዳ አንዷ ናት። እንደ ግሎባል ጀንደር ጋፕ የ2016 ዓ ም መዘርዝር ምስራቅ አፍሪቃዊቷ ሀገር ከአይስላንድ፣ ፊንላንድ፣ ኖርዌይ እና ስዊዲን ቀጥላ በአምስተኛነት ደረጃ ተሰለፋለች። ከአፍሪቃም ለነጋዴ ሴቶች ምርጥ ከሚባሉ ቦታዎች አንዷ ናት። በመዲና ኬካሊ ሴቶች አርባ ከመቶውን የንግዱን ቦታ ተቆጣጥረው ይገኛሉ። ይህ ብቻ አይደለም። በሩዋንዳ የህዝብ ተወካዮች ምክር ቤት ውስጥ ሴቶች ከ60 በመቶ በላይ ናቸው። ኢትዮጵያ ደግሞ በጾታው እኩልነት መዘርዝር መሰረት 109ኛ ተርታ ላይ ትገኛለች። በፖለቲካው ዓለም ደግሞ 23 ከመቶ ያህሉ ኢትዮጵያውያን ሴቶች ተሳትፎ እንዳላቸው መዘርዝሩ ይጠቁማል። የ33 ዓመቷ ኬንያዊት ናሱላ ሌሱዳ የማህበረሰቧን ባህልና ወግ ተጋፍታ በኬንያ የህዝብ ተወካዮች ምክር ቤት የመጀመሪያዋ ሴት አባል ለመሆን በቅታለች። ሁሉም ነገር እንዴት እንደጀመረ ለዶቼ ቬለ እንዲህ ስትል ነበር የገለጸችው። የፖለቲካ ስራዬን የጀመርኩት የፕሬዝደንት ኡሁሩ ኬንያታ የምረጡኝ ዘመቻ በሚካሄድበት ወቅት በ2012 ዓ ም ነው። ለፓርቲው ካገለገልን በኋላ በተለይ የሴቶች ፍላጎትን ለሴ ቱ እንዳቀርብ እጩ ሆኝ የተመረጥኩኝ በዚህ አጋጣሚ ነው። ወደ ፖለቲካ የገባሁት ፖለቲከኛ መሆን ናሱላሌ ሴዳ የምትመኘው ስራ ነበር። ምክንያቱም ወደ ፖለቲካው ከመግባቷ በፊት ጋዜጠኛ ነበረች። በፍጹም። ማለቴ የጋዜጠኝነት ሙያዬን ማዳበር ፈልግ ነበር እና ጋዜጠኛ ሆኜ ለብሔራዊ የቴሌቪዥን ጣቢያው የዜና ክፍል በምሰራበት ወቅት የበለጠ የምረዳውን መዘገብ ደስ እንደሚለኝ ይበልጥ አውቅ ጀመር። እና ብዙውን ጊዜ ስለመጣሁበት የሳምቡሩ ማህበረሰብ እንድዘግብ እታዘዝ ነበር እና ስራዬን በመሰራበት ወቅት በዚህ አካባቢ ብዙ ተስፋ የቆረጡ ሰዎችን እታዘብ ነበር። ልጆች ትምህርት ቤት አይሄዱም፣ ውሃ የለም፣ ረሃብ፣ ድርቅ የመሳሰሉትን አእምሮ ውስጥ የቀረው ግን በአካባቢው የነበረው ግጭት ነው። ሰዎች በዚህ አካባቢ የሚፈልጉትን ለማግኘት ይገደዳሉ። መሳሪያ ስላለን ላሞቻችሁን መስረቅ እንችላለን በሚል አይነት የዚህ ተጠቂዎች ደግሞ ህፃናት ሴቶችና ወጣት ወንዶች ነበሩ እና ከማህበረሰቡ ጋር በነበረኝ ቅርበት ይህንን ነገር መቀየር አለብኝ ብዬ ወሰንኩ። እና በዚህ አጋጣሚ ነው የህዝብ ግንኙነት ስራዬን ትቼ ከዚያ አካባቢ የሚመጡ ታሪኮችን መቀየር ከሚፈልጉት ጋር ለመቀላቀል የቻልኩት። ለወንድም ይሁን ሴት ወደ ፖለቲካው አለም ለመግባት የራሱ የሆነ ሂደት አለው። ወጣቷን በአብዛኛው ወንድ ከሚወስንበት ማህበረሰብ ነው የመጣችው። ይህንን ሁሉ እንቅፋት ለመሻገር መሻገር ከባድ ነበር ትላለች። ስላላገባሁ ልጃገረዷ ብለው ነበር የሚጠሩኝ። እኔ ግን ቢያንስ አንዲት እንኳን ተነስታ ፈተናውን የምትጋፈት ሴት መኖር አለባት ብዬ ወሰንኩ። በፖለቲካ አባልነት ቀርቶ ለሴቶች በተቃውሞ ሰልፍ ላይ ለመገኘት እንኳን ተስፋ አስቆራጭ ነው የምትለው ኢትዮጵያዊት የ32 ዓመቷ ጠይባ ናት። እሷ እንደምትለው የሴቶች እኩልነት ከትዳር አጋራቸው ጋር ባለ ፉክክር ያበቃል። ለምሳሌ በሀገር ጉዳይ ብትገቢ እኔ በደሴው ሰላማዊ ሰልፍ ተሳትሼ ነበር። በዛኔ በተወሰነ በሌላ መልኩ አድርገው ፖሊሶች ያዙን። ትንሽ ወንዶችም ነበሩ፣ ሴቶች ብቻ አይደለን እና ከወንዶቹ የተለየ ነገር በእኛ ላይ ግን ሴትነታችንን ብቻ በተመለከተ እናንተ ቤታችሁ ሆናችሁ ልጆቻችሁን ማሳደግ ሲገባችሁ፣ እስኪ እናንተ አሁን ምን ይባላል ሰላማዊ ሰልፍ መውጣት ምን ይባላል መንግስት እንደዚህ ከማይመጥናቸው ጉዳይ መግባት እያሉ ብዙ ይናገሩን ነበረ እና ምን አደረጋችሁ? በቃ አብዛኛዎቻችን ከዛ በኋላ ወደዚህ ነገርም አልተሳተፍንም። ምክንያቱም የተናገሩን ነገር በጣም ክብር የሚነካ ነው። እኛ ባለትዳሮች ነን፣ ግን እነሱ የሚናገሩት ነገር በቃ ክብርሽን የሚነካ ሁለተኛ ወደዛ ቦታ እንዳትገቢ፣ ሁለተኛ አስተያየት እንኳን በስብሰባ በኩል እንዳትሰጪ፣ ክብራችንን ዝቅ የሚያደርግ ነገር ነው የሚናገሩት ጠይባ በነበራት ተሞክሮ የተነሳ ሀሳቧን በአደባባይ ከመግለጽ ተቆጥባለች። የ26 ዓመቷ ኢየሩሳሌም ተስፋው ደግሞ በ97 ዓ ም የነበራት ተሞክሯ ነው ወደ ፖለቲካው አለም ያስገባት በዛ ሰዓት ላይ የነበረው ነገር ሁሉም የሚያውቀው ነው። ምንም አይነት የፖለቲካ ውቆ እውቀት ኖሮኝ ሳይሆን ምንም በማናውቀው ነገር ነው። ከትምህርት ቤት እየተወሰድን ወታደሮች ናቸው አውጥተው እዛ በምርክት ግቢ ሙሉ ሲያዞር፣ ጀርባችንን እየገረፉ ግቢውን በሙሉ ሲያዞር አረፈዱ ና ከዛ በኋላ ወደ ፖሊስ ጣቢያ ይዘው ነው የሄዱት ተመርጠን ሲያስተባብሩ የነበሩ ተብሎ ተመርጠን ወደ ብራና ሰላም አራት ኪሎ ያለው ፖሊስ ጣቢያ ውስጥ በጣም ብዙ ስቃይ ነበር የደረሰብኝ። አስራ አራት አመት ልጅ ላይ አይደለም ትልቅ ሰው ላይ እንኳን ማድረስ የሚከብድ ስቃይ እና ከዛ ጊዜ ጀምሮ ነው ውስጤ በዚህ መንግሥት ላይ ጥሩ ያለው ነገር ቋጥሬ ያደግኩት ማለት ነው። ከዛ በኋላ ግን እድሜ ካደገ በኋላ ትምህርት ከጨረስኩኝ በኋላ በሁለት ሺህ አራት ሁለት ሺህ አምስት አካባቢ ላይ ባለረ ወጣቶች ማህበር ፖለቲካ ፓርቲ ውስጥ መቀላቀል ፈለኩኝ፣ ግን የትኛውን መቀላቀል እንዳለብኝ አላወቅኩም ነበር። ከዛ ይልቅ ደግሞ ሲቪክ ማህበራት ውስጥ ብገባ ብዙ ነገሮችን ማወቅ እችላለሁ ብዬ ስላሰብኩኝ ባለረ ወጣቶች ማህበር የሚባል ነበር በዛ ሰዓት የነበረ እዛ ውስጥ በ ሁለት ሺ አምስት አመተ ምት ላይ ባለረ ወጣቶች ማህበር ላይ ገባሁኝ። ከዛ በኋላ ነው ባለረ ወጣቶችን ምንም ማስኬድ ስላልቻልን መንግስት እያደረገው የነበረው ጫና ምንም ማንቀሳቀስ ስላልቻልን ፓርቲ ውስጥ መቀላቀል ካልሆነ ወደ ቤት መመለስ ነበር የነበረን አማራጭ። ፓርቲ ውስጥ ሁለት ሺ አምስት ላይ ሰማያዊ ፓርቲን ተቀላቀሉ። ኢየሩሳሌም እስከ ሁለት ሺ ሰባት ዓመተ ምህረት ድረስም የሰማያዊ ፓርቲ አባል ሆና ቆይታለች። ከዛ በኋላ ግን እሷ እንደምትለው ከዛ በላይ የሰላማዊ ትግል ይቻላል ብላ ስላላመነች መንግስት የአሸባሪ ቡድን ብሎ የፈረጀውን የግንቦት ሰባት ለመቀላቀል ወደ ኤርትራ ስትጓዝ እሷና ጓደኞቿ ድንብል ላይ ተይዘው ለእስር ተዳርገዋል። አራት አመት ከአምስት ወር ተፈርዶባት በአመክሮ ከሶስት አመት እስራት በኋላ ቅርብ ጊዜ ነው ኢየሩሳሌም ከወህኒ ቤት የወጣችው። ኢየሩሳሌም ከፖለቲካዊ ተሳትፏ ባሻገርስ ሴቶች በእለት ከእለት ኑሯቸው በስራው ዓለም ምን ያህል ተቀባይነት አላቸው ትላለች? በአንጻራዊ መልኩ በማህበራዊ ህይወት ላይ አዎ፣ የተሻለ ነገር አለ። ከበፊቱ የተሻለ ነገር አለ። ከወንድ ሴት ከወንድ እኩልናት የሚለው ነገር የተሻለ ነገር አለ። ፖለቲካ ውስጥ ላይ ግን አንደኛ ስርዓቱ ፍጹም አምባገነን ስለሆነ በተለይ ሴቶች ላይ ብዙ ጣና ማድረስ ይመችዋልም፣ እያደረገ ያለው ሴቶች ላይ ነው። እና አንድ ሰው እኔ ላይ ዛሬ አንድ ነገር ብደረግ ነገ እኔ ናይቱ ወጥቶ ትናንትና እሷ እንደዛውን አለችማ እኔ ወጥቼ ልታገል ብሎ በቆራጥነት መውጣት ከባድ ነው። አልፋቸው አትቀመጡም እንደዚህ ገና ከወንድ እኩል ናቸው እና ወጥቶ ለመታቸው ይታገላሉ የሚሉ አስተሳሰብ ገና ሁሉም ጋር ሰርጦ ስላልገባ ይመስለኛል። ከዛ ከዛ አንጻር ነው ፖለቲካ ውስጥ ገብተን ብዙ እንዳንሳተፍ የተደረገው። ማህበራዊ ህይወት ላይ ግን የተሻለ ነው፣ ከበፊቱ አንጻራዊ ነገር አለ ይመስለኛል። ጠይባን ብትሆን በማህበራዊ ኑሮ በኩል በሴቶች መብት ላይ የተሻሻለ ነገር አለ ብላ ታምናለች። ይሁንና በአመራር ቦታ ላይ ያሉ ሴቶች አሁንም ብዙ መታገል አለባቸው። ብዙ ወንዶች ከስራ አጋሮቻቸው ጋር አመራር ከሆኑ ሴቶቹ ሴቶች በቃ የሆነ ምንድነው ምልሽ ስልጣን ይዘው ስለማያውቁ ስልጣን ስለያዙ እንደዚህ አረጉን የሚል አመለካከት አላቸው። ሴቷ መመሪያውን ተከትላ ልትሰራ ትችላለች ወይም እንደንትኑ ትሰራለች። ነገር ግን ወንዶች የሚያስቡት በዛ በታች ያሏት ወይም ከሷ በታች ያሉት የሚያስቡት በሴትነቷ ብቻ ያኔ ከአሁን ቀደም ይዛ ስለማታቅ ሴቶች እንደዚህ አይነት ቦታ ያገኙ እንደዚህ ይሆናሉ ብለው ይገምታሉ። እነሱ የመጀመሪያ ደረጃ መምህር ሆኖ ሰሜን ወሎ ውስጥ ያገለገለው አበበ በላይ የፆታ እኩልነት መከበር በገጠሩ አካባቢ ግና ብዙ እንደሚቀረው ነው የታዘበው ምክንያቱም ራሳቸው ሴቶች ይህን የፆታ እኩልነቱን አምኖ ያልተቀበሉት እነሱ ያላመኑበትን ወንዶች አምነው ይቀበላሉ ማለት ደግሞ ትንሽ ይገብታል የተወሰኑ አመታት በመምህርነት ሰርቻለሁ ገጠር ላይ ስለዚህ ለህብረተሰቡ ቅርብ ነበርኩኝ ሴቶች በትዳር ይኖራሉ በፍቺ ሰዓት አምስት አመት ትኖር ስድስት አመት እዚህ ጋር ይደርሰኛል እኩል ምናም ባል ገጠሩ ላይ ብዙም አልተለመደም። አያቁትም፣ እነሱም አይፈረድባቸውም። እዚህ ላይ ግን እነሱ ላይ አሁንም ጫና የሚፈጥሩባቸው ወንዶች ናቸው፣ አባቶች ሽማግሌ ሆነው የተቀመጡት። ሜይቢ እነሱን ለመጉዳት አስበው ላይሆን ይችላል። እነሱ ያው ባህል ነው፣ ከአባቶቻቸው እነሱ የሚወረሱት ነገር ነው። ሴት ልጅ በትዳር ትኖራለች፣ ስትፋታ ቢያንስ እንኳን ስትመጣ አንዲት ላም ካለቻት እሷን ነው ይዛ የምትሄደው። አበበ የጾታ እኩልነት ልዩነቱን የታዘበው የፍች መብትን በማስከበል ላይ ብቻ አልነበረም። ሁን የመብራት ቦታሪ የሚሆን ውሃ የሚሆን የተለያየ እንደው ሌላውን ሴሆና ሰርግ ላይ በባህላችን ሰው ሲጠራ ሄዶ የሚጥለው ብር አለኮ። ባል የነበራት ሴት እንኳን ባሏ ሞቶ የሞተ ባሏ ስም እኮ ነው የሚጻፉ። ለምን ራሳቸውን ዝቅ አድርገው ነው የሚታሰቡ? በህይወት የለም ግን ባይኖርም ሄዳ የምትጥለው ብር የሚመዘገበው የሞተ ከሆነ ባሏ በሞተው ባሏ ነው የግድ ሆኖ በስማቸው የሚመዘገበው የውሃ የሚሆን የመብራት ቆጣሪ የሚሆን ሜቢ ትዳር የሌላት ሴት ሆና ብቻዋን የምትኖር ሆና የራሷ የሆነ ንብረት ከሆነ ነው እንጂ። ብዙ ጊዜ የቅድሚ አባውራ ያለ የሚባል ነገር አለ። ቅድሚያ ለወንዶች ራሳቸውን ያው ሴቶች በእርግጥ ባህሉ ተጽዕኖ ነው። ግን ከተማ የምትሄጂ ለምሳሌ አሁን የተማሩ በምታያቸው ቅጥር ላይ የቅጥር ማስታወቂያ የሆነ አምስት ፐርሰንት የሚባል ነገር አለ የራሱ ጫና አለው ነው የምለው። ሴቶች ላይ ከወንዶች አያንሱም ከተባለ እኩል ተፈትነውና ተወዳድረው መቀጠር እየቻሉ ለነሱ የሆነ አምስት ፐርሰንት፣ ይሄ በተዘዋዋሪ እነሱን ዝቅ የሚያደርግ ነው ብዬ ነው የማምነው። አበበ ሴቶች በአንድ በኩል እኩልነታቸውን በመጀመሪያ አምነው መቀበል አለባቸው። ከዛ ባሻገር ደግሞ በጎጂ ልማዳዊ ድርጊቶች ላይ እንደተሰራው ሰፊ ስራ መሰራት አለበት ሲልም ይመክራል። እናንተስ በሴቶች መብትና እኩልነት ላይ ምን አስተያየት አላችሁ? ሀሳባችሁን አጋሩን። ለዝግጅቱ ልደት አበበ ነኝ። ጤና ይስጥልኝ።